የውክልና አሰጣጥ አገልግሎት ለውጥ በኢትዮጵያ ኤምባሲ ቪዲቸር ከሚባል የግል ኩባንያ ጋር ተባብሮ እየሠራ ያለው በዩናይትድ ስቴትስ የኢትዮጵያ ኤምባሲ አዲስ እና ፈጣን የውክልና አሰጣጥ አገልግሎት ሥራ ላይ አውሏል። ይህ በኢንተርኔት ላይ የተመሠረተ የውክልና አሰጣጥ ቀድሞ ከአንድ ወር በላይ ይፈጅ የነበረውን አገልግሎት ወደ ሁለት ቀናት ያወረደና ክፍያውንም ዝቅ ያደረገ የወካይና ተወካይን በአካል መገኘትና መገናኘት የማይጠይቅ መሆኑን የቴክኖሎጂው ፈጣሪ አቶ ኬብሮን ደጀኔ ለአሜሪካ ድምፅ ገልጸዋል። አነጋግሬያቸዋለሁ። የዛሬ ሁለት ዓመት በፊት ካሊፎርኒያ ሲሊኮን ቫሌ ነበር የምኖረው እና ውክልና መስጠት ፈልጌ ከጓደኛ ጋር ስራ ለመጀመር ኢትዮጵያ፣ ውጣ ውረዱ በጣም ከባድ ነበረ። የት እንደምጀምር አላወቅኩም ነበር። ማን ነው የሚረዳኝ? ኖተሪ የት ነው የማደርገው? ስቴት ዲፓርትመንት። ስለዚህ ፕሮሰሱ በጣም ሄክቲክ ነበር። አስራ ሶስት አስራ ሁለት ስተፕ ነበር እና በዛ ሰአት ሲሊኮን ቫሌ አንድ ካምፓኒ ነበረኝ ቪዲቸር የሚባል ሪሞት አውተንቲኬሽን የሚባለ ማለት ከሩቀት ከሩቅ ሰው ማረጋገጥ የምንሰራው ስራ ነበርና ለምን አልቀይረውም ብዬ በዛ ተነሳ። የሶስት ወር ስራ መስሎን ሁለት አመት ፈጨ። እንግዲህ ቪዲቸር ይሰራ የነበረው ከውክልና ጋር የተያያዘ ነገር ነበር ማለት ነው። ኮር ቴክኖሎጂ ቪዲቸር ኢንቴንትና ኢንቴንት ማንነትን ማረጋገጥ ከሩቅ በቪዲዮ ቪዲቸር ማለት ቪዲዮ ሲግኔቸር ነው የቪዲዮ ፊርማ ማለት ነው። አዲስ ኮንሰፕት ነው። ከዛም አልፎ ደግሞ አይዲ ቫሊዴሽን እንሰራለን። መታወቂያን ማረጋገጥ ሕጋዊነቱን ማለት ነው መታወቂያ ሕጋዊነቱን ከዛ ደግሞ የመታወቂያውን ፎቶ ወስደን ከቪዲዮ ፎቶ ጋር እያመሳሰልን ይሄ ሰውዬ እኔ ነኝ ያለውን ነገር እሱን እናረጋግጣለን። ቤዚክሊ የድሮ ይሄ ኖቶሪ የሚባለው ሰርቪስ በአስራ ዘጠኝ ስልሳዎቹ ዲዛይን የሆነ ሰርቪስ ስለሆነ እሱ መቀየር ስላለበት በሱ ዙሪያ ያለ ስራ ነው የምንሰራ ኖተሪ ማለት ሰነድ ማረጋገጫ ማለት ነው አዎ ከሩቆ ነው ሰነድ የሚያረጋግጥለት ሶስተኛ ፓርቲ ማለት ነው እና ምን ሆነ ከዛ በኋላ ያ አስራ ሶስት ደረጃ ማለፍ ነበረበት ያሉኝ ውክልና የራስዎ ማለት ነው ምን ያህል ጊዜ ፈጀ እሱ የውክልና ሂደት እውነት ለመናገር ኢትዮጵያ በባሪ ይቀላል ተብሎ አልሄድኩበትም ሁሉ ስለዚህ የገባኝ ነገር ስንት ሰው ነው እንደኔ ፕሮሰሱን ራሱ መሀል ላይ የሚያቋርጠው የማይጀምርም አለ እ አንዳንዱ እኮ በዚህ የማይጀምርም አለ በፍራቻ የተነሳ ስለዚህ ሁሌ ስናየው ከኢትዮጵያ ጋር የተገናኘ ከአንድ ውክልና በኋላ የሆነ ቢዝነስ ትራንዛክሽን ሀብ ሀብን የሚያደርገው የሆነ ቢዝነስ ይከናወናል ወይ ቤት ሽጥልኝ ነው ወይ ቤት ግዛልኝ ነው ወይ ካምፓኒ የሚከፈትልኝ ነው። አንድ የቢዝነስ አክሽን ሰው እንዲያደርግለት ነው ውክልና የሚሰጠው። ስለዚህ የንግድ የንብረት እንደዚህ የመሳሰሉ የንግድ የንብረት ቤት አከራይልኝ፣ ፐርሰናልም ደግሞ አሉ። ይሄ የግል ጉዳዮች የጡረታ አለ፣ ሰርተፊኬት አውጣልኝ አለ፣ የጋብቻ አለ። ስለዚህ ሁሉም የሆነ የንግድ ነገር የሚያስጀምሩ ነገሮች ናቸው። ስለዚህ ሁለት የገባኝ ነገር፣ አንደኛው ኮኔክሽን ኢትዮጵያ ዲያስፖራ ያላት አንደኛው ኮኔክሽን ያላት ከኢትዮጵያ ኤርላይንስ ጋር ነው አገራችን ወስዶ እዛ ሰርተን እንመጣለን። ሁለተኛው ትልቁ ግን በውክልና ነው ኢትዮጵያ ስራችን የሚካሄድ ወይ በአካል መሄድ ወይ ሰው መወከል። ሰው መወከል እና ያ ሰው መወከል ድልድዩ ተሰብሮ ነበር እና አሁን ያንን ድልድይ እንዴት ነው የምንጠግነው ሲባል ከአስራ ሶስት ስቴፕ ወደ አራት ስቴፕ አወረድ ነው ማለት ስልኩ ላይ ሰው ዳውንሎድ አድርጎ አፕሊኬሽን ማንነቱን ያስገባል። ማንነቱን ያስገባል ለማን እንደሚሰጥ ለማን እንደሚወክል ያስገባል እዛው ገልጹ ላይ ምርጫዎች አሉ፣ ካቴጎሪዎች አሁን ለምሳሌ የግል ጉዳይ ውስጥ ከሆነ የግል ጉዳይ ውስጥ ሰብ ካቴጎሪዎች ውስጥ ገብተን ብዙ የሚመረጡ ነገሮች አሉ፣ ዝርዝሮች። እነሱን ሰለክት ያረግ፣ እነሱን እየመረጥን ሙሉ ውክልናውን እዛው ገልጹ ላይ ይሰራልናል። አንዳንድ ደግሞ የስልጣኖች ሙሉ ኤክስትራ ዲቴል የምንላቸው የሚያስፈልጋቸው አሉ ማለት ነው። ባንክ ስንሰጥ የሚሸጥ ቤት፣ የሚሸጥ መኪና ስንሰጥ ምን አይነት መኪና ነው ብሎ ይጠይቃል። ምን አይነት ባንክ ነው? የትኛው ቅርንጫፍ ነው? ባንክ አካውንቱ ነንበር ስንት ነው? እንደሱ አይነት ጥያቄ እንጠይቅና እናደርጋለን። ከዛ በኋላ ውክልናውን ወዲያው ይሰራልናል። በቪዲዮ ራሳችንን እንቀርጻለን። በቪዲዮ ስንቀርጽ ማለት ማንበብ ያለብን አረፍተ ነገር አለች። ከላይ አረፍተ ነገሯ ቤዚክሊ የምትለው እኔ ኬብሮ እንደጀኔ በዚህ ሰነድ ስር ተስማምቼ ለአቶ ከሌ ውክልና ይንሰጥቻለሁ የሚል ነው። ያ እንግዲህ ማመልከቻ አቅራቢው ነው ራሱን ስልኩ ላይ የሚቀርጸው በቪዲዮ ማለት ነው። አመልካቹ ነው ራሱን የሚቀርጸው። ቤቱ ቁጭ ብሎ ሁሉን ነገር ይጨርሳል ማለት ነው። ከዛ በኋላ ይቺን ቪዲዮ ከቀረጸ በኋላ ከተጠቀማት በኋላ አይዲዎቹን አፕሎድ ያደርጋል ማለት መታወቂያዎቹን ማለት ነው። መታወቂያዎቹን ወይ ፓስፖርት ወይ መንጃ ፍቃድ፣ ወይ ግሪን ካርድ ወይ ወታደር የወታደር አይዲ ካላቸውም እዚህ እንደነሱ አይነት ምርጫዎች ስላሉ ሁለት መታወቂያዎች ሲስተም ውስጥ ያስገባል። ፎቶግራፍ አንስቶ ማለት ነው። በዛው በካሜራው ማለት ነው። በዛው በስልካቸው ካሜራ ፎቶግራፍ አንስቶ ያስገባል። እሱም ሲያስገባ የእኛ ሶፍትዌር ልክ ይሁን ከሴኪሪቲ ክራይቴሪያዎቹ ማለት የመታወቂያውን ደህንነት ያረጋግጣል ማለት ነው። ከዛ በኋላ እሱ ከጫኑት በኋላ ቀጥታ ወደ ክፍያ ይወስዳቸዋል። ኢትዮጵያዊ ከሆኑ መቶ ስልሳ ስምንት ብር ይከፍላሉ። ኢትዮጵያዊ ስልሳ ስምንት ዶላር ነው የኢትዮጵያዊ ከሆኑ መቶ ስልሳ ስምንት ዶላር። ያንን ለማረጋገጥ የኢትዮጵያ ፓስፖርት ወይም ይሄ ኦሪጅን ካርድ፣ ቢጫ ካርድ የሚሉትን ያስፈልጋል፣ ያንን ዋጋ እንዲያገኙ። ኢትዮጵያዊ ካልሆኑ ደግሞ ሁለት መቶ ሰባት ብር ይሆናል። የአሜሪካ ፓስፖርታቸውን፣ ወንጃ ፈቃዳቸውን አፕሎድ ማድረግ ይችላሉ። ይሄ ዋጋ አሁን መቶ ስልሳ ስምንቱ የኤምባሲንም ዋጋ ጠቅልሎ፣ የውጭ ጉዳይ ዶላሩ ከዚህ አገር እንዲገባ ድሮ የኢትዮጵያ ዘመዳቸው ተወካያቸው ነበር የሚከፍለው። አሁን የውጭ ጉዳይንም ዋጋ ጠቅልሎ ከዛ ደግሞ የሰርቪሱን 3, 3, 4, 5, 5, 6, 6, 6, ci ሰላሳ አርባ ቀን ፈሽታ ወደ ሶስት መቶ አራት መቶ ብር ያስወጣ ነበረ ኦን አቨሬጅ። ስለዚህ ከዛ ወደዚህ ወርዷል ማለት ነው፣ ከሶስት መቶ እና አራት መቶ ዶላር ወደ መቶ ስድሳ ስምንት ዶላር ለኢትዮጵያውያን፣ ኢትዮጵያውያን ላልሆኑ ደግሞ ወደ ሁለት መቶ ሰባት ብር ወረደ ማለት ነው። አዎ። እና ደግሞ ክፍያውም የሚፈጸመው በወካዩ ነው የሚሆነው። ወካዩ በክሬዲት ካርዳቸው እዚህ ሀገር ተቀምጠው በክሬዲት ካርዳቸው ይከፍላሉ። ለማድረግ ነው በዛው ይጨርሳሉ ማለት ነው። ኮንፊርሜሽን ማረጋገጫ ቁጥር ይደርሳቸዋል። ያ ቁጥር ሲደርሳ ቸው ኤምባሲው ደረሰው ማለት ነው። ኤምባሲው ሲደርሰው የሰራ ነው ስራ ሰው ማመልከቻውን ብቻ አይደለም የመንግስት ኋላ ያለውን ራሱ ይሄ በወረቀት የሚሰራውን ስራ ዲጂታላይዝ ቢዝነስ ፕሮሰሲንግ የሚባለው ማለት ነው። እንዴት አድርገን የመንግስትን ስራ እናቀላለን? ፕሮሰሱንስ እንደት እንዴት ሲምፕሊፋይ እናደረጋለን የእነሱን ፕሮሰስ። ስለዚህ ያንንም ስራ ስለሰራን አሁንም መንግስት ሲደርሰው ኮምፒውተራቸው ላይ ነው የሚደርሳቸው። አንድ በመጀመሪያ የሚያይ ሰው አለ ሙሉ መሟላቱን። ሙሉ መሟላቱን ካረጋገጠ በኋላ ወደ ፈርስት ካውንስለር ይሄዳል። ካውንስለሩ መሟላቱን ላረጋገጠለት ሰውዬ ፊርማውን ያስቀምጣል። ልክ ፊርማውን ሲያስቀምጥ ቀጥታ ያ ውክልና ወደ ኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ከሂልተን በታች በሚገኘው ውጭ ጉዳይ ሚኒስቴር ሰነድ ማረጋገጫ ቢሮዋቸው እዛ ውስጥ ይደርሳል። እዛ ፕሪንት ተደርጎ ውጭ ጉዳይ ማህተም ያደርግበታል። ማህተም ካረገበት በኋላ ወደ ዳራ ይሄዳል። ዳራ ማለት ውጭና ማስረጃ ማህተም ካረገበት በኋላ ውክልናው ሀገር ውስጥ በህጋዊ ስራውን መቀጠል ይችላል። ስለዚህ ሰላሳ አርባ ቀን የሚፈጀውን ስራ በሀያ አራት እስከ አርባ ስምንት ሰዓት ውስጥ ሰው እየተጨረሰለት ነው። አሁን አሁን ራሱ ገስት ያለን ሰው እየተጠቀመው ነው። ከዛም አልፎ ደግሞ የሚጠቀመው ሰው ገጠር ውስጥ ያለ አሜሪካ ውስጥ ላይክ ኬንታኪ፣ ናሽቪል፣ ሲያትል ይሄ ስፖርት ሴንተር የሌለበት ቦታ ራቅ ያሉ ሰዎች እነሱ በጣም እየተጠቀሙ ነው። ቴክሳስ ውስጥ ያሉ ሰዎች፣ ካሊፎርኒያ ውስጥ ያሉ እና ይሄ ርቀቱን ቤዚክሊ ሰውን እዚህ በአስር ሀያ ደቂቃ ውስጥ ኤምባሲ ፊት ለፊት አመጣ ነው ማለት ነው። መቼ ነው በይፋ የተጀመረው ይሄ አገልግሎት? በይፋ የተጀመረው ባለፈው ሐሙስ ማታ ተመረቀና አርብ ጠዋት ስራ ጀመሩ። ይህንን ስራ ስትሰሩ አቶ ኬብሮን የጠቀሱልኝ ተቋማት አሉ። የመንግስት ተቋማት ኤምባሲ፣ የውጭ ጉዳይ፣ ውልና ማስረጃ እንዲህ እንዲህ አይነት መስሪያ ቤቶችን ጠቅሰዋልና ከነዚህ መስሪያ ቤቶች ጋር ምን ግንኙነት ፈጠራችሁ ምንድን ነው ያላችሁ እውቅና በኢትዮጵያ መንግስት ደረጃ እውቅና ስራውን ስንጀምር ከኤምባሲ ጋር ነበር አምባሳደር ግርማ ጋር ነው ይሄን ስራ የጀመርኩት ሁለት አመት በፊት አምባሳደር ግርማ የህግ ባለሙያም ስለምነበሩ እሳቸው አዩትና ኦኬ ተስማምቻለሁ ይሄን ነገር በደንብ ይጠናሉ ከዛ ለስድስት ወር አጠናን ከዛ አምባሳደር ካሳ ጋር ስራውን ቀጠልን አምባሳደር ካሳ ጋር የመውዩ ተፈራረምንና የመግባቢያ ሰነድ ማለት ነው የመግባቢያ ሰነድ ተፈራረምንና፣ ከዛ አምባሳደር ካሳ ወደ ውጭ ጉዳይ ላኩን። ውጭ ጉዳይ ከሚኒስትሩ አምባሳደር ቡርትካን ጋር ሚኒስትር ዴታ ማለትነው የስቴት ሚኒስትር እሳቸው ጋር ብዙ አወራንና ወደ ስድስት ሰባት ክፍል ክፍሎች ኢንተርናሽናል ነው የሚሉት ይሄ የፋይናንስ የካውንስለር ሰርቪስ በየቦታው መሩንና ከእነሱ ሁሉ ሪፖርት እንዲገባ አደረጉ። አምባሳደር እነሱ ሁሉ ሪፖርት ሲገባላቸው ብዙዎቹ ተቀባይነቱ ጠንከ ቅር ያለ ነበር። ከሁሉም ዲቪዥኖች እነሱን ተቀበሉ እና ከስቴት ሚኒስትሯ ይሄ ፕሮግራም በዋሽንግተን ዲሲ እንዲጀመር ዋሽንግተን ዲሲ ሰክሰስፉል ከሆነ ወደ ስልሳውም ኤምባሲ እንዲተላለፍ፣ ስለዚህ አሁን በሁሉም ሀገሮች ውስጥ ባሉ ማለት ነው በሁሉም ሀገሮች በአውሮፓ ላሉትም በአፍሪካ ላሉትም ጎልፍ ካንትሪዎችም እነሱ ጋርም እንዲደርስ። ስለዚህ ጅማሬ ነው ይሄ እና አሁን እኔ የማስተላልፈው ሜሴጅ ይሄ ትልቅ ቼንጅ ነው ማለት ከሰላሳ አርባ ቀን ወደ ሁለት ሀያ ደቂቃ የሚፈጅ ስራ፣ ሁለት ቀን ኢትዮጵያ እስከሚደርስ እንትን ነው አሁን እየሰራን እያለ ነው። ዘጠና በመቶ ትክክል እየሰራ ነው፣ ግን አዲስ ቴክኖሎጂ ኢኖቬሽን ስለሆነ አንዳንድ ነገሮች እየጨመርን እያሻሻልን የምንሄድበት ሰዓት ነው። አንድ አሁን ኤግዛምፕል የምነግራችሁ ነገር አንድ ስልክ ሴትዮ ደውሉልኝና አስቸኳይ ስልጣን ፈልጋለሁ አለኝ። እሺ፣ መስራት ይችላሉ፣ ግን የፈለጉት ስልጣን እኛ ያላሰብነው ስልጣን ነው። ሬሳ ማስተላለፍ ለሬሳ ትራንስፖርት ለማድረግ ለእሱ አይነት ስልጣን አለ እና አሁን የእሳቸው ያሉን ጊዜ አልነበረንም። ግን አሁን እሳቸው በሰጡን መሰረት ከጠበቆቻችን ጋር በመገናኘት እየጨመር ነው እየሄድን ፕሮዳክቱን እያሻሻል ነው እየሄድን ነው። ይሄንን ስራ ይሄ አስከሬን ተቀብሎ የማስተላለፉን ስራ እሳቸው እንደ ንግድ ነው ወይስ ደግሞ በግል መወከል ፈልገ በግል ነበር መስጠት የፈለጉት እና አንዳንድ ውክልና ከሁሉ ሰው ጋር የግል ስልጣኖች ናቸው ዘጠና ዘጠና አምስት በመቶ ልናሟላ እንችላለን፣ ግን አንዳንዱ ሰው ትንሽ ስፔሲፊክ የሆነች ነገር መሸጥ ይፈልጋል ወይም ለምሳሌ አርት ልትሆን ትችላለች። ለእሷ አርት ብለን ስፔሲፊክ ዘጠና አምስት በመቶ ከቨር የሚያደርገውን ስራ ነው የምንሰራው እንጂ ስፔሲፊክ ለዛ ጫርት ብለን ያስገባናት ነገር የለም። ስለዚህ እሷን ግን ለሁሉ ሰው እንዲስማማው ሰው ይሄ አፕሊኬሽን እየሰራን እያሻሻልን እየጨማመርንበት እየሄድን ያለን ስራ ነው ለማለት ያህል ነው። እስካሁን ድረስ አልሰራችሁትም እንጂ ጥያቄው በተነሳ ጊዜ ትጨምራላችሁ እነዛ ጥያቄዎች። ጥያቄው በተነሳ ጊዜ እየጨመርን እያሻሻል ነው። በሶስት ወር ውስጥ እነዚህም ሁሉ ነገር ሪቫይዝ እያደረግን ሁሉን ነገር አካለው በስድስት ወር ውስጥ የዛሬ ስድስት ወር የተሟላ ሰው የተሟላ እያደረግን ነው እየሄድን ነው ያለ ነው። እንግዲህ አንድ ሳምንት ሆነው እስካሁን ድረስ ስራ ላይ ከዋለ የሚመጡ አዳዲስ ወይም ያልተካተቱ ጉዳዮች ሳይሆኑ ካካተታችሁት ውስጥ ችግር ተብሎ ያጋጠማችሁ ነገር አለ ወይም ስራችሁ ሊያስተጓጉል የቻለ ነገር አለ ያጋጠማችሁ። እንደ አጋጣሚ የሆነው ይሄ በሶስት ወር አለም አይታይም። አፕሊኬሽኑ በደንብ እየሰራ ነው ያለው። ግን እንደዛም ሆኖ አንዳንድ አመልካች በደንብ ያልሞላ አለ። አሁን ለምሳሌ እኛ ቪዲዮዋን በደንብ ያችን አረፍተ ነገር ካላሉ አናሳልፍላቸውም። አንዳንዱ ሰው ፊታቸውን ብቻ ስለቀረጹ የሚያልፍ ይመስላችኋል። ፊታቸውን፣ ድምጻቸውን እና በዛች ሰነድ መስማማታቸውን ስለዚህ ያንን ስላላረጉ ሪጀክት አድርገን ከእንደገና ያችን በደንብ ቀርጻችሁ ላኩ ያልናቸው ሰዎች አሉ። ይሄ ተጠቃሚውን የማስተማርም ስራ አለብን እኛ እንጂ፣ በስርዓት በመሳሪያ ደረጃ ወይም በሶፍትዌር ደረጃ ያጋጠማችሁ እክል የለም። ከእንደዚህ አይነት ውጭ ነው። ከዚህ አንድ አይነት ውጭ የለም። ትንሽ ከበድ ያለችን አንድ ስራ አለች። እሷም የኢትዮጵያ ኦሪጂንን ካርድ ማረጋገጥ ነው። እሱም የኢትዮጵያ ኦሪጂን ካርድ ማለት ከኢትዮጵያ መነሻ የነበረውን ሰነድ ማለት ነው፣ መታወቂያ ማለት ነው። እሷ እሷም ችግር ያለችብን ኢንተርናሽናል ስታንዳርድ ስላልሆነች ነው። የደህንነት መለያ ምልክቶች ወይም ደግሞ ማጣሪያ መንገዶች የላችሁም ማለት ነው። ለዛ ለእሷ አሁን በቃ ለእሷ ስፔሲፊክ ሊሆነን እየሰራን ነው። ለፓስፖርት ይሰራል፣ ለመንጃ ፈቃድ ይሰራል፣ ግሪን ካርድ ያልፋል ስቴት አይዲ ያልፋል። ብዙዎቹ ዘጠና አምስት በመቶ ያልፋል። ግን ያቺኛዋን እያስተካከልናት ነው ቀን ለምሳሌ የቀበሌ መታወቂያን የመሳሰሉ ነገሮች ማለት ናቸው አዎ የቀበሌ መታወቂያውን በእጅ የተጻፈ ነው እና በእጅ የተጻፈን እንግዲህ እንዴት ነው ዴታ ቤዙን ቬሪፋይ የምናደርገው እሱ ትንሽ ከበድ ያለ ነገር ነው አሁን ደስ የሚለው ኢትዮጵያም ወደ ዲጂታል አይደንቲቲ እየሄደች ነው ስለዚህ ከአንድ አመት ሁለት አመት በኋላ እነዚህ አይዲዎች የአለም ስታንዳርድ ውስጥ ይገባሉ አሁን ግን ያለውን ሁኔታ ለማስተካከል ምን ያህል ጊዜ ይፈጅባቸዋል አሁን በቃ አንድ ዘዴ አግኝተናል ከአንድ ሶስት አራት ቀን በኋላ በኋላ የየሎ ካርታም ትስተካከላለች። አቶ ኬብሮን፣ እነዚህ ውክልናዎች ሲሰጡ ብዙ የኢትዮጵያ ህግጋት ይጠቀሳሉ በተለይ ከፍትሐ ብሔርና ከመሳሰሉት ማለት ነው ከንግድም ሊሆን ይችላል። በዛስ ደረጃ ያላችሁ እውቀት ወይም ደግሞ ባለሙያዎች ምን ያህል ብቃት አላችሁ ይሄንን የማጣራት ከኢትዮጵያ የህግ ተቋማትስ ጋር ምን ግንኙነት አላችሁ? ይህን ስራ ስንሰራ ከዚህም ሀገር ህግ ባለሙያዎች፣ ከኢትዮጵያም ህግ ባለሙያዎች ተሰብስበን ነው እነዚህ ስልጣኖችም ፍትሐብሔር ህጉም ውክልናው ላይ ያረፈው ማለት አሁን እኛ ኢንሃውስ ራሱ ማለት እዚሁ ለእኛ ተቀጥሮ የሚሰሩ ጠበቆች አሉ ለዚህ ስራ ብቻ ኢት ከኢትዮጵያም የመጡ ከአሜሪካንም ሀገር የሆኑ ቪዲቸር የቀጠራቸው ናቸው ወይስ ኤምባሲ ቪዲቸር የቀጠራቸው ነው? ይሄንን ስራ ስንሰራ ወጪያችን ወደ ዋን ፖይንት ሚሊዮን ዶላር ደርሷል። ይሄንን ስራ ለማት ስለዚህ በደንብ ፈንድ አድርገን እየሰራን ያለ ነው ስራ ነው። ወደፊትም ደግሞ ችግር ካጋጠመ በእነዚህ ጠበቃዎች የእኛ ጠበቃዎች እነዚህን እያሻሻሉ ወይም ዲፌንድ እያደረጉት ማለት ይሄንን የተሰራውን ስራ እየቀጠልን ያለንበት ስራ ነው እንጂ በደንብ በጠበቃዎች የተሰራ ውክልኖች ናቸው። እነዚህ እነዚህ ማመልከቻዎች ብዙ ጊዜ ሲሞሉ ኢንተርኔት ላይ ወይም ኦንላይን ሲሞሉ ብዙ የግለሰብ መረጃዎችን ማካተት ያስፈልጋል። የልደት ቀን አለ፣ የተለያዩ ስሞች አሉ፣ ሶሻል ሴኪሪቲ ወይም የማህበራዊ ዋስትና ቁጥር አለ እና እንዲህ እንዲህ አይነት በጣም አሳሳቢ የሆኑ መረጃዎች የሚሰፍሩበት ነው በዚያ ላይ ሰነዶች ራሳቸው የምትጠይቋቸው፣ መታወቂያ፣ ግሪን ካርድ፣ ፓስፖርት እንዲህ የመሳሰሉ ነገሮች ራሳቸው የግለሰብን ደህንነት የሚመለከቱ ናቸው። በዚህ በኩል አመልካቾች ደህንነታቸው የተጠበቀ መሆኑን እንዲያረጋግጡ የምትሰሩት ስራ አለ። እሱ በጣም ትልቅዬና ዋናው ኃላፊነታችን ነው። ይህንን ስራ ስንሰራ በአሜሪካን ሀገር ስታንዳርድ ይሄ ኔትስ ጋይድላይንስ የሚባል አለ። የአሜሪካ መንግስት ውስጥ ሲሰራ እንደዚህ አይነት የቴክኖሎጂ ስራዎች እነሱን ስታንዳርድ ተጠብቆ የተሰራ ስራ ነው ማለት። አፕሊኬሽኑ ከመቀበላችን እስከ መንግስት እጅ እስከሚደርስ ድረስ ኢንክሪፕትድ በሆነ ዘዴ ነው ለመንግስት የሚደርሰው። ኢንክሪፕትድ የሆነ ማለት ዝግ ነው ማለት ነው። አዎ፣ ማለት ያልተዘረዘረ ሆኖ የተቆለፈ ሆኖ ማለት ነው። ያልተዘረዘረ ሆኖ መንግስት እጅ ላይ ሲደርስ ብቻ ነው የሚከፈተው። ከዛም አልፎ ደግሞ ያንን ዴታ ሲቀመጥ አንደኛ ነገር ማወቅ ያለበት የኢትዮጵያ ሕዝብ፣ ይሄኛው ዴታ የኛ አይደለም፣ የቪዲቸር አይደለም፣ የኢትዮጵያ ውጭ ጉዳይ ንብረት ነው። ኤቪደንሱም የሚቀመጠው በውጭ ጉዳይ ስር ነው። ስለዚህ ባለቤትነቱ የነዚህ ኢንፎርሜሽን የኢትዮጵያ መንግስት ነው። ሁለተኛ ነገር እኛ ቪዲቸር ኮርፖሬሽን በእኛ ስር ነው የሚያልፈው። መንግስት ከደረሰው በኋላ መንግስት ነው ስቶር የሚያደርገው ይሄንን ዶክመንት፣ ማለት ለሬከርድ እንዲሆን ማለት ነው። ሁለተኛ ነገር ደግሞ ያ ኢንፎርሜሽን ፒዲኤፍ ውስጥ ነው የሚያሳልፈው ማለት አንድ መንግስት ከደረሰው በኋላ ፒዲኤፍ ውስጥ ታሽጎ አንድ ላይ ሆነው አንድ ፒዲኤፍ ውስጥ መንግስት ዴታ ቤዝ ውስጥ ነው የሚቀመጠው። ያም ለሬከርድ ነው፣ ሰውየው ውክልና እንደሰጠ የሚረጋገጠው። ሁለተኛ ሲስተም ውስጥ ራሱ ሌላ ሰው ሊጠቀመው አይችልም። ቢኮዝ ሰውየው በቪዲዮ ሄዶ የግዴታ እኔ በዚህ ሰነድ ተስማምቼ ለዚህ ሰው ውክልና ካልሰጣት፣ አይዲያችሁ ቢኖረኝም ባይኖረኝም ምንም ልዩነት አይፈጥርም። ያቺ ቪዲዮ ክሪክት ካልናት ያቺ ቪዲዮ ካልገባች ለሴኪሪቲ ውክልናውን አናጠቀውም ማለት ነው። በኤምባሲው ደረጃ አቶ ኬብሮን እንደዚህ አይነት አሰራር በዓለም ደረጃ ነው የምለው የተጀመረባቸው ወይም በልምድ ደረጃ የተወሰደባቸው ቦታዎች አሉ? ይሄ አክቹዋሊ ኢንትረስቲንግ የሚያደርገው ይሄን ነገር ስትጀምር ኢትዮጵያ በዓለም ላይ በሀያ አራት ሰዓት ውስጥ ፕሮሰስ እያረገች ያለች አገር አንደኛ ናት። እዚህ አሜሪካም አንድ አስር ቀን ይፈጃል፣ ዩሮፕም እንደዛው ነው። ስለዚህ ኢትዮጵያ ይሄን ነገር ሊድ እያረገች ያለች የመጀመሪያዋ ነች ማለት ቴክኖሎጂ፣ የመጀመሪያ ቴክኖሎጂ አዳፕሽን አርጋ በውጭ ጉዳይ ማለት በሌላ ቦታ ይሰራል። በካውንስለር አፌር ደረጃ ላይ ግን ይሄ ስራ ኢትዮጵያ የመጀመሪያዋ ናት። ይሄንን ስራ ስንጀምር አሁን ከብዙ አፍሪካን ሀገሮች ስልክ እየደረሰን ነው። ይሄ ነገር ለእኛም ይምጣለን እያሉ ነው። ስለዚህ ይሄንን ነገር ኢትዮጵያ እየመራች ነው እና ደስ የሚለው ኢትዮጵያ እዚህ ሀገር ራሱ ማምራታቸው መሰራቸው አሜሪካ ውስጥ አይአርኤስ የሚባለው የሀገር ውስጥ ገቢ ገቢ አይአርኤስ የሚባለው እነሱም ኢትዮጵያ ኤምባሲ ሄደን መመልከት እንፈልጋለን፣ ይሄኛም ለእኛም እንፈልጋለን እያሉ ሪቨርስ የሆነ ሰዓት እየተፈጠረ ነው። ስለዚህ በዛ ደስተኛ ነን። እንግዲህ እንደዚህ ከሆነ አቶ ኬብሮን የመጀመሪያ መሆን ከባድ ነው። ብዙ ጊዜ በሁለት መንገድ ከባድ ነው። አንደኛ አስተሳሰቡን ማስረጽ እና ሰዎች ጋር እንዲደርስ እንዲገነዘቡ፣ እምነት እንዲኖራቸው ማድረግ አንድ ከባድ ኃላፊነት ነው። የደረሰባችሁ መስተጓጎል ወይም ደግሞ ይህንን ለውጥ ላለመቀበል ግፊት ነበረ? አንድ ነገር ሙሉ በሙሉ ሲቀየር ሰው፣ በተለይ መንግስት በቀላሉ አልቀበልም። አሁን እኔ ይህን ነገር ለማስቀየር አስራ ሰባቴ ወደ ዋሽንግተን ዲሲ በርሬያለሁ። ስድስት ሰዓት በረራ ነው። ወደ ኢትዮጵያ ደግሞ አንድ አራቴ በርሬያለሁ። ከዛም አልፎ ደግሞ አንድን ሰው ለሀያ አመት፣ ለሰላሳ አመት የለመደውን ነገር በአንዴ ሞደርን ስታደርግበት ለመቀበል ራሱ ያለው ትንሽ ግፊት አለ። ግን አንዴ እያዩት ሲመጡ ስራውንም እያዩት ሲመጡ ይሄ እኮ የእኛን ስራ ቀለለልን እንጂ የተሻለ ማስተማመኛ የሆነ ኤቪደንስ ይዞ የእኛን ስራ በጣም አቀለለልን ብሎ አሁን እየተቀየረ መጣ። ግን ከመጀመሩ በፊት በአይናቸው ስራውን ከማየታቸው በፊት ብዙ ሪዚስተንስ ነበረ። አሁን ግን እያዩት ስራውን እንዴት እንደሚቀል ቴክኖሎጂ ማለት ስራ ማቅለል ነው ስራው ሰው ስራውን ስናቀል እያዩ ሲሄዱ አክሰፕታቢሊቲ እየመጣ ነው። ይሄንን ስል ባይ ዘ ወይ ከካውንስለር አፌር ነው እንጂ አዲስ የሆነው ማለት ኢትዮጵያ ኤምባሲ ውስጥ ነው እንጂ አዲስ የሆነው ይሄ ስራ፣ ሌላ ኢንዱስትሪ ውስጥ እየተሰራ ነው፣ በኢ ሲግኔቸር ላው ማለት ነው። ሪል ስቴት ውስጥ ብትገቡ አለ አሁን ኤሌክትሮኒክ ሲግኔቸር ወይም ፊርማ በየቦታው እየተፈጸመ ነው። በኤምባሲ ደረጃ ግን ተሰርቶ አያውቅም ነበር። አንደኛ ነገር ውክልናን ማረጋገጥ በጣም ከባድ ነው፣ ቢሮክራሲው ለማለፍ ቢካዝ ውጭ ጉዳይ ሚኒስተር ራሱ ያለው ቢሮክራሲ ከበድ ያለ ነው፣ እና ያንን ቢሮክራሲ አልፎ እዚህ የደረሰ ፕሮዳክት በውጭ ጉዳይ ደረጃ በኤምባሲ ደረጃ ይሄ ነው ቢድቸር ነው። አሁን አንዱ ይሄ ነው ይሄ ነው ጥያቄ። ምክንያቱም እንዲህ አይነቱን የተለመደ አሰራር ማለፍ ነው ትልቁ ፈተና፣ ቢሮክራሲውን መቋቋም እና ተስፋ ለመቁረጥ ነው ትልቁ ፈተና። እና አንዱ ድል ለዚህ አዲስ ፈጠራ አዲስ ስራ ያንን ማሸነፍ ይመስለኛል። ሌላኛው ችግር ሊሆን የሚ ለው የመሰረተ ልማት ጉዳይ ነው ወይም ኢንፍራስትራክቸር የሚባለው ነው። እናንተ ይሄንን ስራ በምትሰሩበት ጊዜ እዚህ አይዳሆ፣ ኬንተኪ እንደዚህ ያሉ አገልግሎት ፈላጊዎች በደስታ እንደሚቀበሉት ሁሉ ኢትዮጵያም ውስጥ ደሴ ያለ ወይም ሐረር ያለ ወይም ጂንካ ያለ አንድ ተጠቃሚ መጠቀም ቢፈልግ አዲስ አበባ መሄድ አለበት ወይስ የዘረጋችሁት አሰራር አለ? አሁን እየሰራን ያለ ነው። ከውጭ ሀገር ወደ ኢትዮጵያ የሚመጣውን ውክልናዎች ነው። እሱም በኢንፍራስትራክቸር ደረጃ የተነሳ ነው ማለት ኢትዮጵያ ውስጥ ብንሰራው ስራ ደስ ይለናል፣ ግን ኢትዮጵያ ውስጥ ያለው የኢንተርኔት ፍጥነት ቀስ ያለ ነው። ለእኛ ቴክኖሎጂ ደግሞ የሚያስፈልገን ቪዲዮ ነው አፕሎድ የምናደርገው ሀይ ኳሊቲ ፎቶዎች ነው አፕሎድ የምናደርገው ዶክመንቱ ሀይ ስፒድ ነው የምንሰራው። ስለዚህ ያ ያስፈልጋል። ኢትዮጵያ ወደፊት ይህን ስራ መስራት እንፈልጋለን። ግን አሁን እየተሰራ ያለው ከአሜሪካ፣ ከካናዳ፣ ከአውሮፓ፣ ከኤዥያ፣ ከሚድል ኢስት ወደ ኢትዮጵያ እንዲገባ ነው። ኢትዮጵያም ሲገባ እኛው በሰነዱን፣ ይሄ ውክልናውን አሁን ለምሳሌ ለባንክ ከሆነ ቀጥታ ለባንክ መላክ ፈልገን ነበር። ግን የኢትዮጵያ ኢንፍራስትራክቸር ስለሌለ ቢኖርም አነስተኛ ስለሆነ ውጭ ጉዳይ ፕሪንት እንዲደረግ ነው ያደረግነው። ፕሪንት ተደርጎ ማኑዋሊ እንዲንቀሳቀስ ሀገር ውስጥ። ስለዚህ ምንድን ነው፣ አንድ ቦንጋ ያለው ውክልና ተቀባይ ዋሽንግተን ዲሲ ካለ ውክልና ሰጪ ውክልናውን ለመውሰድ ቢፈልግ አዲስ አበባ መሄድ አለበት ማለት ነው። አሁን ባለው አሰራር። አዎ አዲስ አበባ መሄድ አለበት። አዲስ አበባ ሄዶ መቀበል አለበት። ወይም ደግሞ እኛ ወደፊት እያሰብን እያለን በየክፍለ ሀገሩ ቅርንጫፎች ከውጭ ጉዳይ ጋር በመስራት በየክፍለ ሀገሩ ቅርብ ለማለት ነው፣ እዛ ሄዶ ፕሪንት እንዲደረግ ቢኮዝ ይሄ ቀላል ስራ ነው ለእኛ። ግን ዋናው መንግስት ጋር አብረን በመስራት እነዚህን ነገሮች እያሻሻልን መሄድ አለብን። ግን አንድ ቦታ መጀመር አለበት እንደ ኢንፍራስትራክቸር ወይም እንደ መሰረተ ልማት አንዱ ችግር ነው ብላችሁ የምታምኑት ግን የኢንተርኔት አገልግሎት ደካማ መሆኑን ነው ኢትዮጵያ ውስጥ? አዎ የኢንተርኔት አገልግሎት ለዛ ነው። ይሄን ስራ ከውጭ ሀገር የጀመርኩት እንጂ ከኢትዮጵያ በጀምረው ደስ ይለኝ ነበረ። ከውጭ ከዲያስፖራን ኮኔክት እናድርገው። አሁን ባለው ኢንፍራስትራክቸር የዛሬ ሁለት ሶስት አመት እየተሻሻለ እየሄደ ነው፣ በጣም እየተሻሻለ እየሄደ ነው። የኢትዮጵያ ኢንፍራስትራክቸር ግን አንድ ትንሽ ይቀረዋል። አሁን ግን ከሁለት አመት በኋላ ሲሻሻል ደን ኢትዮጵያ ውስጥ ራሱ ይህን ቴክኖሎጂ ሰው ሊጠቀም ይችላል። እዛው በሀገር ውስጥም ሊሆን ይችላል ማለት ነው። ከአንዱ አካባቢ በሀገር ውስጥ ቤታቸው ቁጭ ብለው ውክልና ሄደው ውልና ማስረጃ ከሚሰለፉ ውልና ማስረ ያለቸውን ጉዳዮች በስልክ ሊፈጽሙ ይችላሉ። እዛው ኢትዮጵያም ውስጥ አንዱ ግለሰብ ለሌላው ግለሰብ የግድ ውጭ ሀገር መሆን የለበትም ማለት ነው። እዛው የሚሰጡ አንድ ነገር ሰለሞን፣ የእኛ ቴክኖሎጂ ትልቅ እየሶልቭ እያደረገ ያለው ሰው የማያየው ነገር ሰነድ ማረጋገጥ ነው ማለት። አሁን ችግሩ አንድ ሴትዮ ውክልና መሻር የሚባል ነገር አለ። ውክልና ስትሽር በወረቀት ከሆነ ያ ወረቀት ሴንትራላይዝድ አይደለም ማለት፣ አንድ ዴታ ቤዝ ላይ ይሄ ውክልና ተሽሯል ተብሎ አይዘ በወረቀት ነው የሚካሄደው። ስለዚህ ማንም አያውቅም። አሁን ዛንተ ውክልና ሰጥቼ ሁለት ዓመት በኋላ በሽረው የሆነ ሴንትራላይዝድ የሆነ ቦታ ላይ ኬብሮን ለአቶ ሰለሞን የሰጠው ውክልና ተሽሯል ብሎ የሚጻፍበት ቦታ የለም እና ያን ግን ፍርድ ቤት ቢያደርጉት ይህንን በፍርድ ቤት የተሻረ ውክልና ፍርድ ቤቱ ነው እንጂ የያዘው ፍርድ ቤቱ ሴንትራላይዝድ ዴታቤዝ ውስጥ አድርጎት ደሴ ቢሄድ ወይም መቀሌ ቢሄድ ወይም ሀረር ቢሄድ ያ ኢንፎርሜሽን አልተላለፈም። ሀገር ውስጥ በወረቀት የተያዘ ነገር በወረቀቱ ላይ ነው የሚፈጸመው እና ብዙ ችግር አለው እሱ እና ያንን ኢንፎርሜሽን ራሱ ሴንትራላይዝድ ማድረግ አሁን፣ ለምሳሌ ኬብሮን ከሻረው ለአቶ ሰለሞን የተሰጠው የትም ቦታ መታወቅ አለበት። ይሄ ውክልና በዚህ ቁጥር በዚህ ሰነድ ስር ያለ በዚህ ቀን የተሰጠ ተሽሯል እና እንዳትቀበሉ የሚለውን ስራ ራሱ ትልቅ ስራ የአገሪቷን ኢንፍራስትራክቸር፣ ዲጂታል ኢንፍራስትራክቸር መስራት ማለት ነው። እሱን ስራ ላይም እየሰራ ነው ያለንበት ቦታ ነው። ስለዚህ ተያያዥ ጉዳዮችንም ጭምር ነው ለመፍታት እየተንቀሳቀሳችሁ ያላችሁ። አንድ ደግሞ ብጨምርልህ በዚህ ላይ ደግሞ አሁን ደግሞ የኛን ውክልና ይዘህ ስትሄድ ለሴ የእኛን ቴክኖሎጂ ተጠቅመው ተወክለው እየሄዱ ባንክ አሁን ሄደው ሰውዬውን ካላመነው የሆነች ሊንክ አለች። ሊንኳ ላይ ይገቡና ኮድ አለ። ያቺን ኮድ ሲያስገቡ ያ ውክልና ከውጭ ጉዳይ መምጣቱን ማረጋገጥ ይችላሉ። ሰነዱን ያገኙታል። ውጭ ጉዳይ ዌብሳይት ላይ ድሮ ሶስት ሳምንት አራት ሳምንት ይፈጅ ነበረ፣ በወረቀት ነው የሚሰራው። አሁን በሶስት ደቂቃ ውስጥ የዌብሳይት ስም አለች። እዛ ላይ ገብቶ የሰነዱን ቁጥር ይጠይቃቸዋል። የሰነዱን ቁጥር ሲያስገቡ ያ ውክልና ከውጭ ጉዳይ መጥቶ ዴታ ትሬሉ ይታያል። ማነው የፈረመው ዋሽንግተን ዲሲ ሪቪው ያደረገው ከየት ከኬንታኪ ነው የተፈረመው፣ ውጭ ጉዳይስ ማን ነው የፈረመበት? እሱን ሁሉ ወዲያው ማየት ይችላሉ። ድሮ ያ ኢንፎርሜሽን አቬላብል አልነበርም። አሁን ኢንስተንትሊ ያን ኢንፎርሜሽን ሰው ሊያገኘው ይችላል። አቶ ኬብሮን ለመሆኑ በሙያው ምንድን ነው እርሶ? እኔ በትምህርቴ ቢዝነስ ማኔጅመንትና ፋይናንስ ውስጥ ነው ያለሁት፣ ግን በስራ የገባሁበት ቴክኖሎጂ ውስጥ ገብቼ ቴክኖሎጂ ውስጥ እየሰራሁ ነው። ከእኛ ጋር አብረው የሚሰሩ ወደ አስራ አራት አስራ አምስት ሰራተኞች አሉ። እዚህ ስራ ላይ ባክ ኤንድ ኢንጂኒየር አይወስ ዴቨሎፐር ፕሮዳክት አርኪቴክት፣ ዴቫፕስ የሚባሉ ቦታዎች ላይ ብዙ ሰራተኞች አድርገን እየሠራን ነው ያለ ነው። ግን በእኔ ቢዝነስ ፐርሰን ነኝ። አቶ ኬብሮን ደጀኔ መቼም ይሄ እየሰራችሁ ያላችሁት ስራ በዚህ እየሰራችሁ ባላችሁበት መስክ የአብዮት ያህል እንደሆነ ነው እየነገሩኝ ያሉት ይህንኑ ሥራችሁን ደግሞ ከሰሞኑ በቪዲዮ አስደግፈን ለተመልካቾቻችን ለአድማጮቻችን ማሳየት ማሳወቅ እንፈልጋለን። በጣም ጊዜ ሪስጥልኝ ከእኔ ጋር ላሳለፉት ጊዜ፣ ለማብራሪያው ሁሉ ደናምሻቶ ኬብሮ በጣም አመሰግናለሁ። አቶ ሰለሞን ጥያቄ ካሎትም ሁሉ ጊዜ ሊደውሉልኝ ይችላሉ። አመሰግናለሁ። ወደ ኢትዮጵያ ኤምባሲ ዌብሳይት ብትገቡ ዝርዝር መረጃና አገልግሎቱንም ማግኘት ትችላላችሁ። አድራሻው www.ethiopianembassy.org. No. Ethiopian embassy and God.